ሰላም፣ ጤና ይስጥልኝ። እንደምን አምሽታችኋል? የእሁድ ምሽት የጋቢና ቢ መርሃ ግብር ጀምሯል። ኤደን ገረመው እያስተናገድኳችሁ አመሻለሁ። አብራችሁን ቆዩ። ዛሐራ ለገሰ የስነ ልቦና ባለሙያ ናት። ላለፉት ጥቂት የማይባሉ አመታት ወጣቶችን፣ ባለትዳሮችን፣ የተለያዩ ግለሰቦችን በስነ ልቦናና በማማከር አገልግሎት እንዲሁም ደግሞ ተቋማትን በማሰልጠና በማብቃት ላይ ስትሰራ ቆይታለች። ከቅርብ ጊዜ ወዲህ በማህበራዊ መገናኛ ብዙሀን ላይ አስክ ዛሐራ በተሰኘ ድረገጽ በኩል ብቅ እያለች በተለያዩ ርዕሰ ጉዳዮች ላይ የምክር አገልግሎት ትሰጣለች በተለይ ደግሞ ከኮቪድ-19 ወረርሽኝ መከሰት በኋላም ወጣቶችን በዙም ላይ በማሳተፍ ታወያያለች፣ ትመክራለች። ለዚህ ሳምንት እንግዳዬ ናት። በቀጣይ በሚኖረን የግማሽ ሰዓት ቆይታ ዛሐራ በወጣቶች ላይ ማህበራዊ ሚዲያው ስለፈጠረው ጭንቀት፣ ስለ ወላጆችና ልጆች ቅርርብ፣ ወጣቶች ጓደኞቻቸውን ከምን አንጻር መምረጥ እንዳለባቸው እንዲሁም ራስን መሆን ማለት ምን ማለት እንደሆነና ታዳጊ ወጣቶች ተጽዕኖን ለመቋቋም ምን ማድረግ እንዳለባቸው አጋርታኛለች። መሃል መሀል ላይ በሙዚቃ አረፍ እያልን የዛህራን ቁም ነገር እንቀስማለን። እናንተም አብራችሁን ስለሆናችሁ እያመሰገንኩ ዛህራ በአስክ ዛህራ በኩል ወጣቶችን ማወያየት ለምን እንደጀመረች ከምታብራራበት ውይይታችን ይጀምራል መልኩት አንዳንዴ የተለያዩ ክለቦች ጋር እየሄድኩኝ በነፃ ስልጠና ሰጣቸው ነበረ። ትምህርት ቤት ክለቦች ይሆናሉ፣ የዩኒቨርሲቲ ክለቦች ይሆናሉ፣ እነሱ እየጠሩኝ እጄ ሰጣቸው። ኮቪድ ከመጣ በኋላ ደግሞ ፍላጎትም ስላለኝ በኮቪድም ደግሞ ብዙ ነገር ችግር ስለነበረ ከአምቦ ጋርና ከልቦና ጋር ከቤተሰብ ጋር የተለያዩ ነገሮች ላይ ችግር እያየን ስለሆነ በኛ ስራችን በዚሁ ማድረግ ጀመርኩኝ። ስለ ቤተሰብ፣ ስለ ኮቪድ ጤና ሰራተኞች ላይ ያሉት ዶክተሮች፣ ነርሶች ላይ የሚገጥማቸው ነገር ጭንቀት ከኮቪድ ጋር የተያዘ ከዛ ደግሞ ብዙ መስማት የጀመርኩት ምንድን ነው በሶሻል ሚዲያ በአስክ ዛሃራ ጥያቄዎች መምጣት ጀመሩ። ወጣቶች የተለያዩ ወጣቶች ጭንቀት አለብኝ፣ ይደበረኛል፣ ብቻዬን ነኝ እያሉ የተለያዩ ነገር ሲያደርጉ እነኚህ ልጆች ድሮ በፊት የሰጠዋቸው ጋሚ አብሮች አረጉኝና እንደምን አንጀምርም አሉ። ስለዚህ በይ ቅዳሜ ቅዳሜ አንድ ሁለት ሶስት ይሆናል ብቻ እንደዚ አረጉኝ እና ጥያቄዎቹን ብዙ ጊዜ እንዴት አድርገው ከወላጆቻቸው ጋር እንዴት መስማማት እንዳለባቸው ወይ ጭቅጭቅ ካለ ይሆናል የተለያየ ብቻ የቤተሰብ ጉዳይም አለ። ከራሳቸውም ደግሞ ያላቸው ጉዳይ ለምን በትምህርት ስላቆሙ ይሆናል ወይም ከዩኒቨርሲቲ የመጡ ልጆች አሉ። ከቤተሰብ ጋር የሚኖሩ የተለያየ ነገሮች አሉ። ብቻ እሱን እሱን እንዴት አርገን ነው ማለፍ የምንችለው እንዴት አርገን ራሳችን መጠበቅ ያለብን የሚባል ነገሮች እየመጣ ስለነበረ እንደዛ ጀምረናል። አሁንም ደግሞ ወደ መስከረም አካባቢ እያሰብኩት በወራንዴ እንደዚህ ብቀጥል ደስ ይለኛል። ምክንያቱም ያየሁት ኒዶ አለ በጣም ከባድ እድሜ ነው። በጣም ራሳቸው ጭንቅላታቸው በጣም ነው የሚያድገው ብዙ ነገር ይሰማቸዋል ደግሞ መሀል ላይ ነው ያሉት። ያ ማለት ህፃንም አይደሉም ትልቅ ሰውም አይደሉም። ስለዚህ ዴቨሎፕመንት ስቴጅ ይባላል የእነሱ ደረጃ ላይ ያሉበት ላይ ወደ ጓደኞቻቸው ነው የሚሄዱት ተሰብ ሳይሆን ስለዚህ እሱ ራሱ መጀመሪያ የሻሁን ትምህርት ቤት ቢሆንም ዩኒቨርሲቲ ቢሆንም አም ደጋሚ ከቤት ስብቀራ ሲገላገሉ በፊት ቀለል ያለ ውይይት ካለ እንደሆነ ልጆቹ ቤተሰቦቻቸው ጋር ይመለሳሉ፣ ይቀላቸዋል። ግን ብዙ ጊዜ እንደምናውቀው ሀገራችን ብቻ አይደለም የትም ሀገር ብንሄድ ወጣቶች ከወላጆች ጋራ እየራቁ ነው የሚሄዱት። አስራ ሦስት አስራ አራት አስራ አምስት አካባቢ ወደ ጓደኝነት የሚሄዱት እንጂ ወደ ቤተሰብ አይሄዱም። ስለ ኑሮ እያሰቡ ነው። የራሳቸው ምንለው ነገር አለ አይደንቲቲ ቨርስስ ሮል ኮንፊውዥን የሚለዋል። ያኔ ላይ ራሳቸውን ያወቁ ልጆች የራሳቸውን አይደንቲቲ ያውቃሉ ካልሆነ ደግሞ ኮንፊውዥን ይመጣል። ከራሳቸው ጋር ጥሩ ግንኙነት የለም ማለት ነው። ብዙ ጊዜ ይሄ ልጆችንም ቤተሰብ የሚረዳቸው ነው፣ ትምህርት ቤት የሚረዳቸዋል፣ ጓደኞቻቸውም ይረዳቸዋል። ግን እዛ ላይ ደግሞ አሁን በዚህ በኮቪድ ምክንያት የምናየው ምንድን ነው ለአንድ ላይ በቃ ብዙ ጊዜ ብቻቸውን ጓደኞቻቸው ጋር የሚያሳሉት አሁን አንድ ክፍል አንድ አምስት ሰው ስድስት ሰው ሰባት ሰው ሊኖር ይችላል ማለት ነው። በሀገራችን የማለት እንጂ ልጆች ከሆነ የሚኖሩት የራሳቸው ፕራይቬሲ ነበራቸው፣ የራሳቸው ጓደኞች ነበራቸው። ከባድ ነው። ሌላ ደግሞ ትንሽ አውቀውት አለገባሽ ብቻቸውን ኖሮ እንደ ዶርም ሄደው ኖሮ አሁን ቤት ሲቀላቀሉ ትንሽ ያደጉበት ነገር አለ። አይተውታል፣ ኑሮ አይተውታል፣ ብቻቸው መኖር አይተዋል። አሁን ግን ወላጅ ደግሞ የሚያየው ልክ እንደ ሕፃን አርጎ ነው የሚያያቸው እያ ደግሞ ትልቅ ጭቅጭቅ ይመጣል ማለት ነው። እነዚህ ጊዜ ሲኖር አዲስ ልጆቹ ቦታ መስጠት ና ዙም ጀመርን እና በጣም በጣም የሚገርም ነገሮች ነበረ። ጥያቄ የሚጠይቁት ለወጣት ብቻ ነው ባይደው፣ ይሄ ብዙ የምናደረገ አዳልቶችን አልፈለጉም። ለምን በደንብ አድርጎ ቀለል አድርጓቸው ሳይፈሩ እንዲናገሩና እርስ በራሳቸው እንዲነገሩ ነው ማለት ነው። በዛ ነው የጀመርነው። ምን አይነት ጥያቄዎች ናቸው በብዛት አሁን በዚህ ወቅት እየተነሱ ያሉት? አንደኛው ትልቁ ስለ ስለ ነገ ጉዳይ ትምህርት ጨርሳለ ወይ ግራጁት አደረጋለ ወይ ከዚህ በኋላ ደግሞ ምን አይነት ኑሮ ነው ብኖረው? እሱ በጣም ጭንቀት አለን። ሁለተኛ ደግሞ አልቻልኩትም ንም አለ ብዙ ስድስት ወር ሆነ ቋም አይደለም። እና በስድስት ወር ውስጥ ጭንቀት መጣ። ይህ ጭንቀት ማለት የአእምሮ የልቦና ጭንቀት፣ ሰው እሱ ላይ በጣም ይጠይቁኝ ነበረ። ሌላ ደግሞ ኢቨን እስከ ራስን ለማጣት ድረስ ለመግደል ድረስ ያሉ ጥያቄዎችም ነበሩ። በቃኝ አልፈልግም፣ እንደዚህ የሚቀጥል ከሆነ የሚሉ ነበሩ። ሌላ ደግሞ የቤተሰብ ጉዳይ በጣም በጣም በጣም በጣም ያ ማለት ምንድን ነው እናትና አባት ጋር ያለው ግጭት እነሱን እንደሚጎዳቸው እናትና አባት ሲጣሉ፣ እኔ ምንድን ነው ማድረግ ያለብኝ? በጣም ጥሩ ጥያቄዎች ናቸው። ነ ሚ ነው ማገዝ አለብኝ እናቴን፣ ወይስ መሀል ነው የምገባ፣ ወይስ አባቴ የምናገረው? ወይ ሌላ ደግሞ ሁል ቀን እኔ ላይ በቃ አንድ ነገር ማድረግ አልችልም፣ መተንፈስ እንኳን አልችልም። ዝም ብለው ምናምን ነገር ስላረግ ቁጣ ነው። እንዲያረግ እንዲያረግ ምናምን ይባላሉ ይላሉ። ደግሞ የራሳቸው እህትና ወንድሞችን እዛ አካባቢ ያሉትን ቤት ውስጥ ዘመድም ቢሆን ከነሱ ጋራም ግጭት ይኖራል። ትልቁ ነገር ደግሞ የቦታ ማለት በዩኒቨርሲቲ ተማሪዎች ቤት ሲመለሱ ተዜለኛ ለአንድ ወለድሮች ናቸው ያሉት ኔ አልጋ ኔ ፍራሽ ለሌላ ሰው ተሰጥቶ ነበረ። ቤት ነው የምተኛው፣ ቦታ የለኝም፣ የቤት ስራ መስራት አልችልም፣ በጣም ድምፅ አለ። በጣም ከዛ ነው የሚጀምረው ማለት ነው። ስለዚህ የተለያየ ጥያቄዎች አሉ እና ብዙ ጊዜ እንዲህ ታሪክ ከሰው ጋር ያለው ግጭት ከቤተሰብ ከጋራ ወይ ከግል መጥፋት የሚችለው እና በጣም እየበዙ ነው። ጭቅጭቅ ማለት ትጥቃት ማለት ነው። ከእናትና አባት ጋር ያለ ጉዳዮች ላይ ልጆቹ እያዩ ነው። ለምን እናትና አባትም ጭንቀት አለባቸው። ገባሽ? በዚህ ጉዳይ ስራ ላይ ይችላሉ መጣት አይችልም። ያ ሁሉ ጭንቀት ልጆቹ ላይ ምንዳም ነው የሚያረጉት። ይሄ እንግዲህ ተግባቦት ወይ የኮሚኒኬሽን ክፍተት እንዳለም ያሳያል። በትውልድ መካከል ያለውን ክፍተት እንዴት ማቀራረብ ይቻላል? አሁን ይህ ነገር ከወላጅና ከልጆች ጋር ያለው ኮሚኒኬሽን ጋፕ እንዳለው ይሄ ከድሮ የሚታወቀ ነገር ነው፣ አዲስ ነገር አይደለም። ግን አሁን በዛ አንድ ክፍል ብቻ ስለሆኑ አንድ ቤት ስለሆኑ አንድ ቤት ውስጥ ከሆኑ ወይ የተለያየ ነገሮች ብቻ አንድ ላይ ነው ያሉት እና ሌላ ጊዜ እናትም አባትም ጠዋት ተነስቶ ወደ ስራ ይሄዳል፣ ልጆች ትምህርት ቤት ይሄዳሉ። ምን ይህ ከድሮም ያለ ነው። ምንድነው መደረግ ያለበት ይባል። ብዙ ጊዜ ልጆች ይደብቃሉ። ለምን? የእናትና አባትን ሪያክሽን ፊት አይተው ነው የሚደብቁት። ስለዚህ ትልቁ ነገር በሪሰርች የሚናገራል፣ ልጆች ከማን ነው መስማት ምትፈልጉት? ስለ ሱስ ሴክሽዋል አክቲቪቲ የማለት እንደዚህ ነገሮች ላይ ማን ነው መስማት ምትፈልጉ ሲሉት ወላጅ ይላሉ መስማት የሚፈልጉት ግን ከማን ነው ምትሰሙ ሲባል ደግሞ ከጓደኞቻችን፣ ከዛ ደግሞ ትምህርት ቤት ፈልጉት የሚፈልጉት ግን ፍላጎታቸው ከማን ነው ከባላቸው የሚፈልጉት። ያ ማለት ምንድን ነው? ዲዛይሩ አለ መደጆች ፍላጎት አላቸው ማለት ነው። ከቤተሰብ ጋር መቀራረብና ግን ወላጆች ደግሞ እንዴት አድርገው ኮሚኒኬሽን ማድረግ እንዳለባቸው እንዴት ቦታ ማስተካከል እንዳለባቸው አጣይቃቸው ልጆች በፊት እኮ ነው ዝም የሚሉት ፊት አይተው ነው ያ ሁሉ ነገር ደግሞ መስተካከል አለበት በወላጅ በኩል ወላጅን ደግሞ አትፈርጅበትም ልጆች እኮ ማንም እኮ በመጽሐፍ ስንወለድ እኮ መጽሐፍ አይሰጠንም አይደል እንደ ልጅ ይወለድ የራሱ ሙቀት ነው ወላጅ ዲቨለፕ ማድረግ ያለበት ማለት ነው ያ ማለት ምንድን ነው የእኔ መንገድ ብቻ አይልም ቤተሰብ ወላጅ ማለት ነው። ልጆቹ እያደጉ ሲመጡ የራሳቸው ጭንቅላታቸው እያደገ ነው። ብዙ ነገር ያሉ አሁን በአሁኑ ደግሞ እንደምታውቂው ብዙ በተለያየ አክሰስም ስላላቸው ብዙ ኢንፎርሜሽን በኢንተርኔት ማግኘት ይችላሉ፣ የተለያየ ውቀት ላይ ማለት ነው። ስለዚህ መጠየቅ እና ሁልቅን እኔ ብቻ አውቃለሁ ካለ እንደሆነ ወላጅ ልጆች ዝምለው የሚሉት ወጣቶቹ ማለት ነው እና ጋፕ ይፈጠራል። እና ምንድን ነው ሁላችንም የማህበረሰብ ነን። ሁላችንም እሱን ማጠንከርና ግን ማወቅ የልጆችም፣ መቼ ነው ብቻቸው መሆን የሚፈልጉት፣ መቼ ነው መወያየት የሚፈልጉት? ሁሉም ኢቨንት ላይ መኖር የለባቸው። ገባሽ ለራሳቸው ጊዜ መስጠት እንዳለብን ልጆቹን ምን እያሰብክ ነው? ምን እያሰብሽ ነው? ይሄ ነገር ይመስሻል? ምን እያለበብክ ነው? ይሄ ነገር ስታሰብ ምንድን ነው ብሎ ይሄ የአእምሮ አስተሳሰብ ላይ ጭንቅላታቸውን ኤክስፓንድ ማድረግ በውይይት ልቦናቸውንም እንደዛ ማድረግ ወጣቶቹ እንግዲህ እራሳቸውን መሆን ማወቅ የሚችሉት እንዴት ነው? እዚህ ላይ በጣም በጣም በጣም ጋይደንስ ያስፈልጋቸዋል እና ትልቁ ነገር ምለ ምንድነው ልጆቹን ከህፃን ጀምሮ በተቻለ መጠን ምን መሆን ነው የምትፈልገው ብሎ መምህር ከሆነ ትምህርት ቤት ማምህር መሆን እፈልጋለሁ ከተባለ እንደ ሆንዚ ትምህርት ቤት አለ እና እዚህ እዚህ ጋር አንድ መምህር የምናቃትለት ለምን እሷ ጋር ሄድ አትረዳትም ይባላል ያ ልጅ ምንድነው ነው የቅዳሜ ቅዳሜ ፕሮግራም ካለት ካል ትሄዳለች ከዛ ሄዳ አስተማሪን ታግዛለች። ከዚያ የትምህርት ቤቱን ጉዳይ አስተማረ፣ እንዴት እንደምታስተምር ታያለች እና ትልቁ ነገር ምንድነው ኤክስፖዝድ መሆን አለባቸው። እኔ ብዙ ጊዜ እነዚህ ወጣቶችን ምንድነው የምጠይቀው። ሙቪ ስታዩ በጣም ኢንትረስቲንግ የምትሉት ምንድሞ ናቸዋል? በጣም የያዛችሁ የሰባችሁ ስል አይ እኔ አንድ እንደዚህ የፖሊስ ፕሮግራም ወዳለው ወይ ደግሞ ዶክተሮችን ሳይ ደስ ይለኛል። አንድ ዶክተር እንደዚህ ሳይንቲስት ሲሆን ምናምን ይሉሻል። የትልቅ ሰው ስራው ምንድን ነው? ልጆችን ኮኔክት ማድረግ ኢንተርንሽፕ እንዲያገኙ ማለት ነው፣ እንዲሰሩ ሰው ለማየት እኮ ነው። በቃይሽ ስለዚህ ወደ ራሳቸው እንዲመለሱ፣ ከዛ በኋላ ደግሞ ኦኬ ምን አይነት መጽሐፍ ማንበብ ትፈልጋል? የዚህ ርዕስ ላይ ያለበት ማለት ነው እዚህ ላይ ለማድረግ ከሆነ እኔ ሁለቀን ምንድነው ነው ምለው፣ ኦኬ አሁን እኔ ሳይንቲስት መሆን እፈልጋለሁ ከተባለ ሳይንቲስት ለመሆን ደግሞ ምንድነው በጣም ጎብዝ መሆን ያለበት፣ ምን አይነት ሳይንቲስት ነው? ኦኬ ፊዚክስ ላይ እንዴት ነው እያጠናሽ ነው? ፊዚክስ ሂሳብ ላይ እንዴት ነሽ? ባዮሎጂ ላይ እንዴት ነሽ? እየተባለ እንሄዳለን። እና ይሄን አይነት ኮንቨርቴሽን የሚያስፈልገው አሁን የአስራ አምስት እድሜ ልጅ ከሀያ አምስት እድሜ ልጅ ጋር መነጋገር አለባት ማለት ገባሽ? ይሄ መንተሪ የምንለው ነገር አለ አይደል? ይህ ከዩኒቨርሲቲ ሌላ እኮ ነው እምልሽ። ከዛ ምክንያቱም ዩኒቨርሲቲ ከሄዱ በኋላ ሲወጡ ልምድ ካላቸውም ከሆነ ኢንትረስት ካላቸው ሊያገኙ የሚችላሉ ስራ ነው። ትንሽ የሚገርመኝ ምንድን ነው ልጆቹ ዝም ብሎ ትምህርት ቤት ይጨርሳሉ፣ ዩኒቨርሲቲ ይገባሉ፣ ከዛ ይወጣሉ። ምንም ልምድ የሚባል ነገር የለም። ከሰው ጋር እንዴት አድርገው መዋየት እንዳለባቸው ይሄ በትምህርት የሚያውቁት አይደለም፣ በኤክስፔሪየንስ ነው የሚችሉት። በቃ ከሰው ጋር ያላቸው ግንኙነት ነው ማለት ነው። ወደ ራሳቸው እንዴት ነው የሚመጡት ሲባል እኔ ትልቁ ነገር የማስበው ምንድነው ይሄ ወደ ራሳቸውን ማለት ያለባቸው የሚፈልጉትን ኢንተረስት ወደ ራሳቸው እያነበቡ ኢንተርቪው እያደረጉ የተለያየ ነገር እያደረጉ ወደ ራሳቸው ይመለሳል። ይህ ነው እድሜው ከአስራ ሦስት ጀምሮ እነሱ አንድ ነገር ላይ ካደረጉት እሱ ላይ ነው ፎከስ የሚያደረጉት እና ወደዚህ ወደዚህ ወደዛ አይሉም። አንድ ወላጅ ሁሉም ነገር መስጠት አይችልም፣ ትምህርት ቤትም አይችልም። አንድ ሰው ዝም ብሎ ኢንፎርሜሽን ማግኘት ጥሩ አይደለም። ያ ሰው ራሱን የሚያውቀው ለራሱ ጊዜ ሰጥቶ ሁሉም ነገር አይቶ መርምሮ ይሄ የሆነኛ ሊሆን የሚለው ከራሱ ጋር የሚወያይበት ጊዜ ያስፈልገዋል ማለት ነው። ካልሆነ ራሱን የማያውቅ ከሆነ ከማይሆን ልጆች ጋር ልትገናኝ ትችላለች፣ ወይም እነሱ ማይሆን ውስጥ ሊከፈት ይችላል። በራሷ ክሪቲካል ቲንኪንግ የሚባል ነገር አለ። አስባ አትገባበትም ማለት ነው። እኔ ያው ስጠይቃለሁ፣ አንዳንድ ልጆች ለምንድ ነው ከእሷ ጋር ጓደኛ የሆን ሹ እኔ እንጂ ለምን? አይ በቃ ጓደኛ ሊሆን ሰው። የእሷ ጥሩነት ምንድን ነው? ካራክተሯ? ስላንቺ ታስብልሻለች ወይ አለችልሽ ወይ ትደውልልሻለች ወይ ሰላም ትልሻለች ትምህርት ቤት? አይ በቃ ብቻዬን እንዳልሆን ነው ግን ራሷ የምታ ከሆነ አ ይሄ ነገር አይመቸኝም፣ ትምህርት ላይ ፎከስ አታደረግም ወይ እንደዚህ የምታደረግ ነው ይሄ ወሬ ምናምን ስለ አይ ያቁትራለች ወይ ደግሞ አይ እሱ ማታ ማታ በጊዜ በተን በጊዜ አይገባም ወይ እግር ኳስ እጫወታለሁ እያለ ሌላ ነገር ነው የሚያደርገው። ወይ ወደ ፑል ቤት ገብቶ ይቆያል። እሱ ጋር እየሆን ኩኝ እኔ አልፈልግም፣ ገንዘብ ማውጣት አልፈልግም። ወይ ደግሞ አባት ይቆጠኛል ብዬ ፈራለሁ፣ ግን ጓደኝነቱን ስለፈለኩት ከእሱ ጋር ሄዳለሁ ብሎ ሳያውቀው ወደ ሱስ ይገባል ማለት ነው። ራሱን የሚያውቅ ከሆነ ግን ከሱ ጋር ይሆንና እንደዚህ ፑል ቤት ሲገባ ምናምን ምን ይላል ይኖበት፣ ነገ እንገናኝ፣ ለምን እግር ኳስ አንጫወትም፣ አሁን ግን እቤት እሄዳለሁ። ያ ማለት እራሱ ይነቃል ማለት ነው። ዝም ብሎ አይገፋም ማለት ወጣቶች እንግዲህ በአሁኑ ሰዓት በጣም በብዙ ተጽዕኖች ውስጥ ናቸው ያሉት። ከእድሜ አንጻር አቻ ግፊት አለባቸው እንዲሁም ደግሞ ማህበራዊ ሚዲያ እስቲ ስለሱ እስከ እንደዛ አይነት ተጽዕኖ እንዴት ነው መውጣት የሚቻለው? የራሳቸውን አይደንቲቲ ካወቁ ጠንካራ ያሉ ከሆኑ ወደዛ ውስጥ ብዙም አይገቡም። የራሳቸውን ስታይል ነገር ያረጋሉ። ልቁ ነገር ይሄ ፋውንዴሽኑ ላይ ነው ላይ ወላጅ እራሳቸውን እንዲተማመኑ ማድረግ አለባቸው። ይሄ በስድስት በሰባት በስምንት በዘጠኝ በአስር የሚጀምር ነው። እኛቱም አስራ ሶስት ላይ ነው በጣም ይከብዳቸዋል። አስራ ሶስት አስራ አምስት ይከብዳቸዋል። እና ምንድን ነው እኔ ማነኝ እኔ እንደዚህ እወዳለሁ እኔ እንደዚህ ብሎ ከራሳቸው ጋር ካልተወያዩና ካልተነጋገሩና ቤተሰብን ደግሞ ሰፖርት ካላደረገ ወደ ውስጥ በደንብ ይገባል። ሌላ ደግሞ ይሄ ሶሻል ሚዲያ ላይ የሚታየው ነገር አላደለ ይሄ የተለያየ የእውነት ያልሆኑ ነገሮች ማለት ነው አሁን ወይ አሁን የፈረደበት ትልቁ ነገር እስፔሻሊ በዚህ በፊልተር ሆኖ በጣም ቆንጆ ሰው ያያሉ። አለባብስ አይቶ እነሱን ይፈልጋሉ። የሚገርምሽ ነገር አሁን አሜሪካ ነገር ያለው ነገር ወደኛ ጋም እየመጣ ነው። ከራስ ጋር የተያያዘ ፕርሰፕሽን ማለት ነው እና በጣም ከሰው ጋር ኮምፒቲ እያደረጉ የሌላቸውን ገንዘብ ልብስ እየገዙ ምናምን እንደዚህ ያለ አይደለ የሌላቸው ነገር እያደረጉ ካላቸው ነገር ጋር ካልተመሳሰለ በጣም ይከብዳቸዋል። አሁን ውስጥ ነው የሚገቡት ወደ ወንጀል ነው የሚገቡት። ከባሽ የተለያየ ልብስ ፈልጋለሁ ትልቁ ነገር ደግሞ ምንድነው? አካባቢያቸው ማን ያለው ማለት ጓደኝ ጓደኞች ነው ያላቸው። እነሱም አሁን አካባቢያቸው ሁሉም እንደዛ ከሆኑ እነሱም ይሆናሉ ማለት ነው። ገባሽ ፌርፓሽን እንዳልሽ። ምክንያቱም ልጆች በዛ እድሜ ጓደኞቻቸውን ነው የሚያዩት። እዚህ ላይ ስንነጋገር እኔ ወላጆችን ሳሰለጥን ምንድነው ልጆች ጓደኞቻቸው እንዲመርጡ የምታረጉት እድሜያቸው ወደ ስድስት ሰባት የሚለያሉ። ምክንያቱም በጣም ይከብዳል። በአስራ አምስት በአስራ ሶስት በአስራ ስድስት አካባቢ ከድሮ አንድ ላይ ያደጉ ወይ ደግሞ አንድ አላደለ እንደዚህ ከተዋወቁ ሞር ጠንካራ የሚሆን ይመስለኛል። ይሄ ግን አዲስ ነገር ሲሆን ይከብዳል። ምክንያቱም እናይታወቅ የሚገቡበት አንድ ላይ ያደጉ ልጆች ሊቀየሩ ይችላሉ። ግን ኦፕሽን ይኖራቸዋል። አንድ ልጅ ብቻ ላይ አይደለም። አድማጮቻችን እንግዲህ ጋቢና ቪኦኤ ላይ ናችሁ። እንግዳዬ ደግሞ የስነ ልቦና ባለሙያዋ ዛሀራ ለቀሰናት። ጨዋታችን አላለቀም እዚህ ጋር ግን ትንሽ በዘሪቱ ከበደ አዲስ ዘፈን አረፍ እንበልና ስንመለስ ደግሞ ዛሀራ ወጣቶች በማህበራዊ ሚዲያ ላይ የሚያደርጉት መዘላለፍ ራስን እስከ ማጥፋት ደረጃ እያደረሰ ነው ትለናለች፤ መፍትሄውንም ጠቁማለች። ከጋቢና ቪኦኤ ጋር ኤደን ገረመነኝ አብራችሁን አምሹ። it's lies that's quite true i'll you ተጋጥሚና ቤሊካ ስለሆናችሁ እናመሰግናለን። የእሁድ ምሽት እንግዳችን የሥነ ልቦና ባለሙያዋ ዛሐራ ለገሰ፣ ከሙዚቃው በፊት ታዳጊ ወጣቶችን በኮቪድ-19 ወቅት ለከፍተኛ ጭንቀት እንደተዳረጉ አጫውታን ነበር። አሁንም ውይይታችን ይቀጥላል። ዛሐራ፣ መገናኛ ብዙሃንና ማህበራዊ ሚዲያ በወጣቶች ህይወት ላይ ያላቸውን ተጽዕኖች እንዴት መቋቋም እንደሚቻል እንዲህ ትነግረናለች። ሕጻናቶቹ አነስ ካሉ ያስፈልጋቸውም። እኔ ወጣት ላይም የሚከብድ ይመስለኛል። ግን ቡሊን የሚባል ነገር አለ፣ ልጆችን ማስፈራራት። እሱ ላይም ሰርተን ነበረ አንድ ላይ ዙም ላይ እና በጣም አለ እና ልጆች ይደብቃሉ ወላጅን። እና ትንሽ ደግሞ አንድ ነገር ከተጀመረ፣ አሁን ምንድነው የሚገርምሽ ነገር አንድ ከአስር ልጅ እንበል አስር ውስጥ አምስቱ ራሳቸው ከራሳቸው ጋር ጥሮ ግንኙነት አይኖራቸውም። ገባሽ ግን ከአስር ውስጥ አምስቱ ሆኖ አንድ አራቱ አንዷ ላይ ከጀመሩ እንደሆነ እሷን አንቺ እንዲነሽ እንዲነህ ምናምን ነው ከተጀመረ አምስቱ ራሳቸውን ለማሻሻል እና እንደ ፖፑላር ለሚሆን እነሱም ቡድ ያደርጋል ምክንያቱም ብዙ ነገር እንግዲህ እኔ ራሴ ለቅ ራሴን ጥሩ ሌላ ሰው እንዳያቅብኝ እኔ ከራሴ ጋር ጥሩ ግንኙነት እንደሌለኝ እኔ ራሴ እንደማልወድ ወይ እንደዚህ ነኝ እንደዚህ ነው ከማለት ቶሎ ብለው ወደ ግሩፕ ውስጥ ከሚገቡ ስጥ የራሳቸው ጓደኞቹ ራሳቸው እንደ ቡሊ ይሆናል የሚገርሙሽ ነገር፣ ከዛ እቺ ልጅ ብቻዋን ትሆናለች ማለት ነው። ይሄ ደግሞ በጣም ከባድ ነው እና አሁን እንግዲህ እንደዛ ስልሽ ወደ ሀንድረድ ወደ መቶ ጊቤበት ማለት ነው ወደ መቶ ወደ ሺህ ጊቤበት አንቺ ለምን ራስሽን አትገይ የሚባልም አለ። ራስሽን አንቺ እኮ ታስጠያለሽ፣ ማንም አይወድሽም እኮ አንቺ እኮ እንትን ትያለሽ ምናምን አንቺ ራስሽ እንደዚህ መስሎሻል ብለው ወይ አንተ እኮ እንደዚህ ብሎ ሳይታወቅ ወይ ውሸት ይጀመራል። ብቻ አንድ ነገር ይጀመርና ያ ልጅ አይሶሌት ይሆናል ይገለላል ውዴ በጣም። እና ሶሻል ሚዲያ ላይ የምፈራ እሱ ነው እና ሌላ ምንድነ አሁን ደግሞ በኮቪድ ምክንያት ምንድነው እሱ ብቻ ስለሆነ ያላቸው ኮንታክት ይገቡበታል በጣም እና ወላጅ አቅም ነገር እንዳለ የተለያየ አፖች አሉ አፕሊኬሽኖች አሉ ትንሽ መንቃቱ ጥሩ ነው መነጋገር ትልቁ ነገር መታገስ እንዳለባቸው እና ይህም ያልፋል ጭንቀት ላይ ካሉ እንደሆነ የከበደ ነገር ካለ ያልፋል ግን ብዙ ጊዜ ሳያቁ በአሁኑ ሊገቡ ይችላሉ ራስን ለመግደል ሰሞ ለመደብደብ የተለያዩ ነገሮች አሉ፣ የሚያሳዝኑት ነገሮች አለ። ሆመሳይዳል ሱሳይዳል የምንላቸው ነገሮች እነሱ እንደዛ ነገር ሲመጣ አለመደበቅ፣ አትሊስት ለቤተሰብ ለጓደኛ፣ ለአስተማሪ ወይ ለዶክተር፣ ለአንድ ሰው መናገር እንዳለባቸው ምክንያቱም ፈልገውት ሳይሆን ሊፈጽሙት ይችላሉ ማለት ነው። ስለዚህ ትልቁ ነገር ራስን መጠበቅ እንደሚያል እና ለራሱ ጊዜ መውሰድ በተቻለ መጠጠን ደግሞ አትሊስት አንድ ሰው ያስፈልጋቸዋል ትንሽ ገለል ብሎ ከጓደኞቻቸው ከባር አይሌለ ከአንድ ሰው ጋር መዋየት አለባቸው። ስለኖሯቸው ብቻቸውን አለመሆን፣ ምክንያቱም ይሄን ነገር ካለፉት መሰክሰስ በጣም ጥሩ ነው። በኋላ ይሄ ራስን የማጥፋት ሀሳብ ያላቸው ልጆች ብዙ ጊዜ ምን ሲሆኑ ነው እንደዛ አይነት ስሜትና ሁኔታ ውስጥ የሚገቡት ብዙ ጊዜ ከራሳቸው እራሱ አእምሮ በሽታ ዲቨሎፕ ሊያደረጉ ይችላሉ። ወደ ዲፕሬሽንን ናንግዛይቲ ማለት ነው። ትልቁ ነገር ግን ቤተሰብ ላይ ፕሬሽር፣ ጭንቀት ይኖራል። የቤት ጥቃት ጥቃት ሊኖር ይችላል። እናትና አባት የተለያየ ነገሮች ሊገጥማቸው ይችላል። ብቻ ከአቅማቸው በላይ ሲመስላቸው ነው። ብዙ ጊዜ ልጆች ወጣቶችን ሳናገር ፈልገውት አይደለም። ያችኛዋን ጭንቀት ለማውጣት ነው። እቺ ሞመንቶ በጣም ከባድ ስለሆነች እሱን ለማውጣት ነው እንጂ ራሳቸውን ፈልገው ሊገድሉ አይደለም። ይሄ ምንድን ነው የሚነግረኝ ኮፒንግ መካኒዝም እስኪል የላቸው ማለት ነው። ያቺ ሞመንት ማለት ነው፣ በጣም ጭንቀቱ ሲበዛ እና ምንም ኦፕሽን የለኝም ሲሉ ነው ወደዛ ላይ የሚገቡት። ብዙ ጊዜ እኔ በስራዬ ብዙ ብዙ ብዙ በጣም ራሳቸውን ለመግደል የሞከሩ ምናምን ልጆች፣ የተረፉ ልጆች አውቃለሁ። ለምንድን ነው የሚፈልጉት የሚያዳምጥ ጊዜ የሚሰጥ እና ኦፕሽን የሚናገር አዳልት ነው የሚያስፈልጋቸው። ገባሽ? እዛ በጣም የከበደው በቀላል መሰራት የሚችል ነው። ለምን ያኔ ውጥር ስለሚጭንቅላታቸው በቃ ይሄ ነገር ስላረኩኝ የራሴን ብገደል ይሻለኛል አልቻልኩትም ነው እንጂ የሚሉት የሚያስፈልገው ቀቱ ከተሰጣቸው ራሳቸው እንት ማረጋጋት እንደሚችሉ መተንፈስ እንደሚችሉ ስፖርት ሰርተው ጭንቀቱ መውጣት እንደሚችሉ ለራሳቸው ዳሪ እንደ ደብዳቤ ጽፈው ከዛ ማንበብ እንደሌለባቸው ሙዚቃ ላይ ማንበብ ላይ የሃይማኖት መጽሐፎች ሊሆን ይችሉ የተለያዩ ነገሮችን አንብቦ ከዛ ጭንቀት መውጣት እንደሚችሉ ሲያቁት አያረጉትም። መገኛቺ ሰከን ጽናት ብዙ ጊዜ ደግሞ በየሰውነታቸው በጣም የተቀየረ ሆርሞናል ቼንጅስ ስላለ እሱን ቤት አድርጎ ራሳቸውን ማስተካከል እንዳለባቸው፣ ስፖርት ሊሆን ይችላል የተለያዩ ነገሮች እራሳቸው ማረጋጋት የሚችሉበትን መፍትሄ ከተሰጣቸው አያረጉት ምልሽኩ ግን፣ ያ ቦታ ደግሞ ምንድን ነው፣ አካባቢ ሰው ያስፈልጋል። ከወላጅ ከአክስት፣ ከአጎት፣ ከሰፈር ሰው፣ ከመምህሮች ወይ ተለቅ ያሉ ወጣት የሚያውቁት ከሆነ የሚያወያያቸው ሰው ነው የሚፈልጉት። እና ብዙ ጊዜ ብትጠይቂ አእምሮ ላይ የሚሰሩ ሳይኮሎጂስት፣ ሶሻል ወርከር ዶክተሮችን ብቴ አንዴ ሰዎች ቁጭ ብሎ ካናገራቸው በኋላ ቶሎ ነው ሪሊፍ የሚያገኙት። እዚህ ሰዎች እንግዲህ እራሳቸውን ለመሆን ለምሳሌ ሱስ ባለበት ቦታ ላይ ወይም ደግሞ ደግሞ ሌሎችን በሚያሾፉባቸው ሰዓት ላይ ያንን ተቋቁሞ ለማለፍ እራሳቸውን ለመሆን ከየት መጀመር ይችላሉ? አትሊስት አንድ ጓደኛ ያስፈልጋቸዋል በጣም እና የሚገርምሽ ነገር እኔ አንዳንድ የአንዳንድ ልጆችን አንድም የለኝም አልፈልግም ይሉማል። እኔ ደግሞ አይሆንም፣ ምክንያቱም አንድ እነሱን ቋንቋ የሚገባው የራሳቸው እድሜ ልጅ መሆን አለበት። እና ያስፈልጋል፣ ጓደኛ ያስፈልጋል ምክንያቱም በጣም በጣም ከባድ ነው መቋቋም ብቻቸውን ይከብዳል። ስለዚህ ትልቁ ነገር ከራሳቸው ለመመለስ ምንድን ነው፣ በደንብ አድርገው ራሳቸውን ካወቁ ምን አይነት ጓደኛ እንደሚያስፈልጋቸው ደግሞ ያውቃሉ። ዝም ብሎ አይደለም የሚመርጡት። ሶስቱ ላይም መስራት ያለባቸው ይመስለኛል። ጓደኛ ማለት ምንድን ነው? አሁን ዝም ብዬ አሳይመንት ትንሽ ብሰጥ፣ አንቺ ጥሩ ፖዘቲቭ የሆነ ለራሳቸው ፖዘቲቭ የሆነ ልጆች ይኖራሉ፣ ለአንቺ ፖዘቲቭ ሆኖ የራሳቸው ኔጌቲቮች አሉ፣ ለአንቺ ኔጌቲቭ ሆነው ለራሳቸው ፖዘቲቭ እና ኔጌቲቭ ኔጌቲቮችን ማየት አለባት ከባሽ ስለዚህ ለአሁን አሁን ለአንድ ልጅ እጅቷ ከባድ ላይ ብትኖርም ግን ሁሉ ቀን ጥሩ ልጅ ከሆነችላት ስ ኦኬ፣ ግን አንዳንዴ ምንድን ነው የምትይው የራሳቸው ጥሩ ኑሮ የኖርና ግን እጅቷ ላይ በጣም ከባድ ናቸው፣ ኔጌቲቭ ናቸው። እና ይሄ ምንድን ነው ይሄ ክሪቲካል ቲንኪንግ የምንለው ነገር አለ እሱ ላይ እያሰቡ በደንብ አድርገው ማወቅ አለባቸው መማር አለባቸው ጓደኛ ምንድን ነው ማለት ነው ጓርስ ነው የሚከቷቸው እሱ ደግሞ ለመወያየት ምንድን ነው ወላጅ ነው ያለው ከወላጅ ጋራችን ጓደኛ ይሄ ጓደኛ እንደዚህ ብለው ወላጅ መኖር አለበት ብቻ ተለቅ ያለ ሰው ጋር መወያየት ያለባቸው ይመስለኛል እኛቱም በጣም ከባድ ነው የማይሆን ነገር ቅር የሚላቸው የማይቀበሉትን ነገር ራሳቸውን ማዳመጥ እንዳለባቸው ትንሽ ጊዜ ለራሳቸው ሰጥተው ካሰቡ ያውቁታል።

አድማጮቻችን፣ እንግዲህ ከስነ ልቦና ባለሙያዋ ዛህራ ለገሰ ጋር የነበረኝ ቆይታ እዚህ ላይ ተጠናቋል። ወጣቶች ሆናችሁ ስላለባችሁ ጭንቀት ወይም ስለሚያሳስቧችሁ ጉዳዮች በፌስቡክ ገጿ አስክ ዛህራ ላይ ገብታችሁ ጥያቄዎቻችሁን ልታደርሷ ትችላላችሁ። በየወሩ ያላትንም የውይይት መርሃ ግብር በዛው ላይ መከታተል ትችላላችሁ። ኤደን ገረመው ከአሜሪካ ድምፅ አብሬያችሁ አምሽቻለሁ። ኤልያስ አስማረም በቅንብሩ አብሮኝ ቆይቷል። በነገው ምሽት እስከምንገናኝ ድረስ ደህና እደሩ።